አቶ ላባን የማነ ጤና ይስጥልኝ፣ እንደምንዋሉ ጤና ይስጥልኝ። ሰላም እንደምን ዋሉ። እግዚአብሔር ይመስገን። እስቲ የት እንዳሉ ይንገሩኝ እና የሚሰሩት የት አካባቢ እንደሆነ የሚኖሩት። ላባን የማነ እባላለሁ የምኖረው ቨርጂኒያ ነው፣ የምሰራው ደግሞ የግሌ ስራ ነው የምሰራው። መጀመሪያ እስቲ ከእምነቶ ከአስተሳሰቦ ልነሳና አንደኛ የሚደግፉት ፓርቲ ወይም የሚደግፉት ተወዳዳሪ አለ ወይ? አዎ፣ እኔ የምደግፈው ተወዳዳሪ ዶናልድ ትራምፕ ነው። በፓርቲ ደረጃስ ሪፐብሊካን ፓርቲያቸውን ይደግፋሉ? አዎ፣ እኔ ሁሌ ሪፐብሊካን ነው። ቲኬቱም የሪፐብሊካን ቲኬት ነው ቦት ያረኩ። በፓርቲ አባልነት የተመዘገቡ ኖት? አዎ። ሪፐብሊካን ኖት? አዎ። አቶ ላባን፣ እስቲ አሁን ካለው ሁኔታ ልነሳና ፕሬዚደንት ትራምፕን እንዲደግፉ ያደረጉ መሰረታዊ ምክንያቶች፣ ያነሷቸው ዋና ዋና ነጥቦች ምንድን ናቸው? እኔ ያው ሶሻሊ ና ፊስካሊ ኮንሰርቫቲቭ ነኝ። በማህበራዊ እና በምጣኔ ሀብት መስመር ማለት ነው። ልክ ልክ። እሺ። እና በዛ ምክንያት ሪፐብሊካን፣ ስለዚህ በዛ ምክንያት ነው ሪፐብሊካን የሆንኩት ማለት ነው። ፓርቲ ለእኔ የሚወክለኝ ፓርቲ ነው። እስቲ ትንሽ ዘርዘር አድርገው ለአድማጮቻችን ያስረዱልኝ። በማህበራዊ ሁኔታና በምጣኔ ሀብቱ ዘርፍም ወግ አጥባቂ አስተሳሰብ ርዕዮተ ዓለም ማለት ምንድን ነው? የሪፐብሊካን ርዕዮተ ዓለም መንግስቱ ትንሽ መሆን አለበት ነው የሚለው መንግስት በሁሉም አቅጣጫ መግባት የለበትም። የአሁኑ ጊዜ መንግስት ፌዴራል መንግስቱ ከመጠን በላይ ሰፍተዋል። አንዳንድ ነገሮች የስቴቱ ወይ የክልሎቹ ስራ መስራት የሚገባቸው ፌዴራሉ እየሰራው ስለሆነ ይሄ ደግሞ ስህተት ነው የሚል አስተሳሰብ ሪዮት አለም ያለው የሪፓብሊካን ማለት ነው። ይሄ በሀብት መጠን ማለትም ወይ ደግሞ የመንግስት ክብደት ወይ ደግሞ ምን አይነት አቅም መኖር አለበት የሚል አስተሳሰብ ማለት ነው። በማህበራዊ ኑሮ ስንመጣ ደግሞ ይሄ የጁዴዮ ክሪስቲያን ፋውንዴሽን ያለው መሰረት ያለው እና አሁን አንዳንድ ነገሮች ከዛ የመራቅ አይነት አለ። ሃይማኖት ከህብረተሰቡ ማውጣትና መለየት የሚሆን ነገሮች ስለሚታዩ ለዛ ደግሞ የዚህ የሪፐብሊካን ፓርቲ የሚባለው ፖለቲካል ፓርቲ ይሄ ነገር መሆን የለበትም ብሎ ሪዮት አለም ስላለው በዛ ምክንያት እኔ እደግፈዋለሁ ማለት ነው። ለመሆኑ እርስዎ ሃይማኖትና መንግስት መመሳጠር አለባቸው ወይም መደበላለቅ አለባቸው፣ አብረው መሆን አለባቸው የሚል እምነት አለዎት? የለኝም። መንግስት ሃይማኖት አንድ መንግስት አንድ ሃይማኖት መደገፍ የለበትም፣ ግን ሃይማኖት ያለው ደግሞ ሃይማኖት ስላለው ደግሞ መቀጣት የለበትም። ይሄ የአይሁድ ክርስቲያን ጥምረት መሰረት ያለው ነው ሲሉ ምን ማለት ሆነው ታዲያ? እና ይሄንን መጠበቅ ያስፈልጋል በመንግስት ውስጥ ሲሉ ስርዓቱ ማለት ነው። ይሄ የካፒታሊስት ካፒታሊዝም ያለው ማለት ነው። በዚህ ሀገር አንድ ስርዓት ነው። ስርዓቱ ደግሞ መመንጫው ከየአይሁድ እና የክርስቲያን መሰረት ያለው ማለት ነው። ህግ የመጀመሪያ ህግ ያመጣው በሙሴ ስርዓት ስለነበረ በዛ ምክንያት ነው። ይሄ የጁዴዮ ክርስቲያን የሚባለው የአይሁድ ክርስቲያን መሰረት የሚባለው በዛ ምክንያት ነው። እሱ ሁለቱም ነው፣ የሃይማኖትና የኢኮኖሚው ያስተባብረዋል ማለት ነው። እና መንግስት ይሄንን መደገፍ አለበት በቀጥታ የሚል እምነት ነው ያለውት አዎ፣ ሁለተኛው ደግሞ ሶሻሊዝም አለ ኮሚኒዝምም አለ ማለት ነው። አሁን ይሄ ሃይማኖት የለም ሌላ የራሳቸው ስርዓት አላቸው ማለት ነው። መንግስት ነው ሃይማኖት ማለት ነው። በዛ ሰዓት መንግስት ነው ሁሉ የሚወን ነው። ስለዚህ ይሄ ግን የካፒታሊዝም አካሄድ ግን በአንድ ህብረተሰብ ሳይሆን በአንድ ሰው ነው ማለት ነው። በግል አንተ እንደ ግል ሰው ነው ኢምፖርታንት የምትሆነው ማለት ነው። መሰረት የአንድ ህብረተሰብ አንድ ግለሰው ነው። ከዛ አብሮ ሁሉም ግለሰብ ሆኖ መጥቶ ህብረተሰብ ይመሰረታሉ ማለት ነው። ሲቪል ሶሳይቲ ማለት ነው። አሁን ችግራችን ግን የሶሻሊዝም ደግሞ የግለ ሰው የሚባል ነገር የለም። በሶሻሊዝም ማህበር ነው ያለው። ያ ነው ሪዮት አለም ውስጥ ልዩነት አለ ማለት ነው። እና ዴሞክራቶቹ ከዚህ የተለየ አቋም አላቸው ብለው ያምናሉ። እንዴ እርስ የዩናይትድ ስቴትስ ዲሞክራቲክ ፓርቲ ወይል አሁን ሰዓት አዲሱ ዴሞክራቲክ ፓርቲ ፓትሪዮቱ ወደዛ ያዘነበለ ነው። የኤሮፓ ሲስተም ማስመጣት አለብን ብሎ የሚያስቡ ነው። የኤሮፓ ደግሞ ኮምቢኔሽን ነው። ሶሻሊዝም እና ሶሻል ዴሞክራቲክ የሚባለው ኮምቢኔሽን ነው ማለት ነው። እዛ ጋራ መንግስት ትልቁ ሼር ከአንተ የምትሰራው ይወስዳል ከዛ ለዛ የማይሰራው ዲስትሪቢዩት ያደርጋል ማለት ነው። ሶሻል ዲሞክራሲ በአውሮፓም ቢሆን ከኮሚኒዝም የተለየ ነው። ብዙዎቹ የአውሮፓ ሀገሮች ወዳጅ አይደሉም ለኮሚኒስት አስተሳሰብ ወይ በዚህ ዓለም ባይደወይ የሀብት ክፍፍል ላይ የሀብት ክፍፍል ላይ ነው በአብዛኛውና ማህበራዊ አገልግሎቶችን ማዳረስ ላይ ነው ለዜጎች ትኩረት የሚሰጡት ያለው ንግግር እኳ እሱ የመንግስት ኃላፊነት መሆን የለበትም ነው ግን ባይ ኮሙኒዝም የሚባል ስርዓት ኖሮ አያውቅም በዚህ አለ ሶሻሊዝም ነው ኮሙኒዝም ቢኖር ኖሮ መንግስት የለም ነው የሚለው ኮሙኒዝም መጀመሪያው ይልሃል ከእርሻ ይጀምራል ከዛ ኢንዳስትሪያል ይመጣል ከዛ ደግሞ ዩቶፒያ የሚባል ህብረተሰብ ይመጣል እና መንግስት ይፈርሳል ሁሉም ተደስቶ ይኖራል ይልል የሃይማኖት ነው እንዳሉት ኮሚኒስት መንግስት እስካሁን ድረስ አልነበረም። ሶሻሊስት መንግስታት ግን ነበሩ፣ ኮሚኒዝምን ግባቸው ያደረጉ። የብዙዎቹ የአውሮፓ መንግስታትን ስንመለከት ግን በተለይ የምዕራባውያኑን ወገን ስንመለከት ግን ኮሚኒስት ዘመም ሳይሆኑ ቅድም እንዳሉት ማህበራዊ ዋስትናን ማዳረስ ላይ የተመረኮዘ አስተሳሰብ ነው ያላቸው እንጂ ኮሚኒስት አስተሳሰብ ወይም ኮሚኒስት አካሄድ አይደለም ያላቸው አይደለም እ የለም የለም። ኮሚኒዝም አካሄድ ያለው የለም። ግን ግብሩ ሀይ ነው። በጣም ብዙ ነው። ከፍተኛ ነው እድገት? አዎ ከፍተኛ ነው። እድገት የለም። ስለዚህ አንድ አንድ ሰው ለዚህ ነው የህብረተሰቡም ቁጥር እየቀነሰ የሚሄደው ያለው የኢኮኖሚ እድገት ስለሌለ ነው። ይህ ደግሞ የኢኮኖሚ እድገት የሌለው ምክንያት ደግሞ የማይቻል ግብር ስላለ ማለት ነው። አንድ ድርጅት የሰራተኛ መብት አስከብሮ ለመክፈል የማይችልበት ሁኔታ ስለሚፈጠር ማለት ነው። አሁን በግድ ማለት ነው። መንግስት ያኔ ራሽን ማድረግ ይጀምራል ማለት ነው። ከሚሰራው ወጥቶ ለማይሰራው ይሰጣል ማለት ነው። አቶ ላባን ቀድሞ ወደ አነሳሁት ጥያቄ ልመለስና ወደ ፕሬዚደንት ዶናልድ ትራምፕ እንሄድ እስቲ። ፕሬዚደንት ዶናልድ ትራምፕን እንዲደግፉ ያደረጉት ወይም ድምፅን ለእርሳቸው እንዲሰጡ ያደረጉት ዋና ዋና ነጥቦች ምን እንደሆኑ ይንገሩኝ። አዎ፣ ዋሽንግተን ዲሲ በስምንት ዓመት በኦባማ እና በባይደን ሰዓት ኮራፕሽን ከሰማይ በላይ የሄደ ሆነ ዋሽንተን ሁሉም የሚቆጣጠረው ሆነ። የኢኮኖሚና መጀመሪያ የኢኮኖሚ ማህወር ኒውዮርክ ነበረ። የፖለቲካ ነው ዋሽንተን የነበረው። በኦባማና በባይደን ጊዜ ግን ዋሽንተን የሁለቱም ማዕከል ሆነ። ያ ደግሞ ልክ አይደለም። ኮራፕሽኑ ወደ ዋሽንተን ዲሲ ስለሚያመጣው ማለት ነው። ከሲስተሙ ውጭ የነበረ ሰው መሄድ ነበረበት ለዚህ ለማስተካከል ያስረግጡልኝ እስኪ ያሉትን፣ የኦባማ ባይደን አስተዳደር በሙስና የተዋጠ ነበር ሲሉ ምንድን ነው ማስረጃው? ማሳያው? ይህን ይህን ይህንን አድርገዋል ይበሉኝ እስኪ። ወል አሁን አዲሱ ነገሮች የወጡ ነው። በባይደን ጊዜ ምን አይነት አግሪመንት እየተፈረመ ነበረ ከቻይና ጋራ? ልጁን ይዞ ወደ ዩክሬን ሲሄድ፣ ልጁን ይዞ ወደ ራሽያ ሲሄድ፣ ልጁን ይዞ ወደ ቻይና ሲሄድ፣ ይሄ አሜሪካ ለአፍሪካ ሀገሮች አክዩዝ የምታደረገው ነው፣ ራሳቸው የሚያደረጉት። ግን እኮ ይሄ ጉዳይ ገና ማስረጃም አልቀረበበትም። እንደ ስርዓትስ ባይደን ያን ጊዜ ያደረጉ እየተባሉ አሁን በተለይ በሪፐብሊካን ወቃሾች የሚነሱባቸው ክሶች የስርዓቱ መገለጫስ ሊሆኑ ይችላሉ ወይ? ስርዓቱ በሙስና የተዋጠ ነው ያስብላሉ ወይ? ልክ የስርዓቱ መገለጫ ናቸው። ለምን ማንም የማይችለው ነገር ነው። አንድ ሰውዬ፣ አንድ ሀገር፣ የአንድ ኢንዳስትሪ እውቀት የሌለው በወር ሰማንያ ሰዎች ሺህ ዶላር ሲከፈል ለዚህ ደግሞ ይሄ ኖርማል ነው ለማለቱ በጣም ችግር ነው። ይሄ ዳት ሚንስ ይሄ ሰውዬ ስሙ ነው የሚሸጠው የነበረው ማለት ነው። ደላላ ነው። ኬ ስትሪት ከሄድክ የደላላ መሰብሰቢያ ማለት ነው። ደላላ ነው። ሌላ ነገር የለውም። ስሙ ነው የሚደልሎ ያለው። ጆ ባይደን ወጥቶ አራት ቤት ሲገዛ በሁለት መቶ ሺህ ዶላር ደሞዝ እንዴት ብሎ ነው የሚል ሰው የለም። እንዲ ይሄ ስሙ ሸጦ ነው። ፋብሪካ የለውም ይሄ ሰውዬ፣ ኮንስትራክሽን የለውም የሚሰራው ነገር የለም እንዴት ብሎ ነው አራት ቤት መግዛት የቻለው? እንዴት ብሎ ነው ኦባማ የሁሉ በአንድ ዓመት በሁለት ዓመት ሁለት ቤት የሀያ ሚሊዮን ዶላር መግዛት የሚችለው? ይሄ ሪሊስቲክ መሆን ነው። ይሄ ስማቸው ነው የሚሸጡት ያሉት ማለት ነው። ድልልና ነው የሚያደርጉት ያሉት ማለት ነው። እና ይሄ ደግሞ መጥፋት አለበት፣ መጽዳት አለበት ከከተማው ክሮኒክ ሳይሆን ማለት ነው። ይሄ አንተ ወፍራም ስትሆን የመጀመሪያ ምልክት የሚያሳየህ አለ የጤና ችግር እንደሚደርስበት እንዳለ ማለት። ከዛ በኋላ ነው ወደ ክሮኒክ የሚገባ ማለት ነው። አዝማ ሊመጣብህ ይችላል። ዲያቤቲክ ልትሆን ትችላለ። ይሄ ምልክቶች ማለት ነው። አሁን ወደዛ ሌቭል ሳንደርስ ይሄ ነገር ሊስተካከል ተብሎ ነው ዶናልድ ትራምፕ የተላኮ ማለት ነው። እና ምን አደረጉ? ወይል ዶናልድ ትራምፕ ለአገሩ ግልጥ አድርጎ አሳዩት ማለት ነው። ሲስተሙ እንዴት እንደሚሰራ የውስጥ ያሉት ሰዎች ምን እንደሚያደርጉ፣ ሚዲያው እንዴት ኮራፕት መሆኑ አሳየ ማለት ነው። አሁን አሜሪካ ሕብረተሰብ መንግስት ከእጁ ቁጥጥር ውጭ መሆኑ አየ ማለት እንጂ የተመረጠ ኃይል በኤፍቢአይ አርጎ በሲአይኤ አርጎ ሊያስወርዱት አስቦ የነበሩ የውስጥ ያልተመረጡ ኃይሎች ይሄን ማንኛውም አሜሪካዊ ሳያስተኛው ማደር አለበት ማለት ነው። ይሄ ሶስተኛ ዓለምም የሌለ ነገር ነው። ሊያደርጉ አስበው የነበሩት ማለት ነው። እንግዲህ አሁን ክሬዲቢሊቲ የአሜሪካ ክሬዲቢሊቲ ነው እየተዳከመው፣ ሌላ አገር ሄደህ እንደዚህ ሆነ፣ ኮራፕሽኑ እንደዚህ ሆነ ማለት የማትችልበት ሁኔታ ነው ያለው አሁን ሰዓት በአሜሪካ ማለት ነው። የአሜሪካ ተአማኒነት ጉዳይ አሁን እንደገለጹት በሚስተር ትራምፕ ጊዜ ተሻሽሏል፣ በአለም አቀፍ ደረጃ ተነስቷል የሚል እምነት አለሁት። የዓለም አቀፍ እኳ አደለም። አሁን ያለው ንግግሩ እዚህ ኢንስቲቱሽኑስ ሰው አሜሪካዊ አንድ ተራ አሜሪካዊስ ኢንስቲቱሽኑ ያምነዋል ወይ ነው ያለ። በአሁኑ ጊዜ ያለው ሁኔታ ኤፍቢአይ ለማመን በአሁኑ ሰዓት ኤፍቢአይ ማመን እኔ ከብደኛል። ለምን? ይሄን ማድረግ ከቻሉ ለአንዱ የትራምፕ ደረጃ የደረሰ በምርጫ ያሸነፈ ይሄን ሊያደርጉት ከቻሉ፣ ተራ ሰው ታዲያ ምን ሊያደርጉ ይችላሉ? ናዜ እምነት አሁን አሜሪካው ህብረተሰቡ ነው በኢንስቲቱሽኑ እምነት የጠፋ። አሁን አራት አመት ከተመረጠ ትራምፕ ግን ይሄን ሁሉ ሩድ አውት መደረግ አለበት፣ መስተካከል አለበት። ስልጣኑ ወደ ህዝብ መመለስ አለበት፣ ከቢሮክራሲው ወጥቶ ወደ ህዝብ መመለስ አለበት ማለት አቶ ላባን የዩናይትድ ስቴትስን የዚህ የህዝብ አስተያየት ግምገማ ይከታተላሉ? ያምኑበታልስ ወይም በጣም አስቸጋሪ ነው። መጀመሪያ ነገር ስንት ፖል ነው የሚያደርጉት ፣ ሁለተኛ ነገር የትኛው ሰው ነው ፖል የሚያደርጉት ነው ያለው ጥያቄ። አሁን ያለፈ ጊዜ ቱ ታውዝንድ ስክስቲን እንኳ ስህተት ሁሉም የተሳሳቱ፣ ሁለት ትንሽ ፖሊንግ ስቴሽን ብቻ ልክ ያመጡት ማለት ነው። እነዛ ልክ ያመጡት ደግሞ አሁን የሚሉት ያሉት ትራምፕ ሊያሸንፍ ነው የሚሉት ያሉት አሁን። እነዛ ግን የተ- ስህተት ሆኖ ሳይሆን ችግሩ የት ጋር ነበረ መሰለህ? ሳምፕሉ ስኪውድ ነው ኢደር የሳበርቢያን ኦቨር ሳምፕል ያደርጋሉ የከተሞች አካባቢዎች ማለት ነው። አዎ፣ ወይ ደግሞ ዴሞክራትን በብዛት ኦቨር ሳምፕል ያደርጋሉ። አሁን አቨሬጅ ሰው አያገኙም። እሱ ነው ችግሩ። እኔ ይከብደኛል ለማመን ማለት ነው ስለዚህ አሁን እየወጡ ያሉ የባይደን እና የትራምፕን የሕዝብ አስተያየት አዝማሚያ የሚጠቁሙ ቁጥሮች አይቀበሏቸውም ማለት ነው እርስዎ? ባይደን በብዙ ቁጥር እየመሯቸው ነው የሚታየው ፕሬዚደንት ትራምፕን። አዎ በጣም ለእኔ ይከብደኛል ለማመት ባይደን፣ ወይ ፖሉ ካየኸው እርስ በራሱ ይጋጫል። ባይደንን ይመራል ግን አንዳንዱ ፖል አሁን ሄደህ ካነበብከ በደምብ ይጠይቃሉ። ማን ያሸንፍ ይመስልሃል ስትለው ደግሞ ትራምፕ የሚብል ደግሞ ይበዛል። አሁን ይሄ ኮንፍሊክት ያደርጋል። እንዴት ብሎ ነው ይሄ አይነት ፖል የሚመጣ? በብዛት ደግሞ እነዚህ ፖል የሚያደርጉ አጀንዳ አላቸው። መሴጅ አለ ሪላይ ማድረግ የሚፈልጉት ቮተር ዲፕሬሽን ማድረግ አለህ ነው። በቃ አንተ ተስፋ ያስቆርጣል ማለት ነው ባይደን በሀያ ፖይንት እየመራ ነው፣ ምን ብዬ ነው ሄጅ የምመርጠው ትላለህ ማለት ነው። እሱም እንደ እላማ አለ ማለት ነው። ኮሸስ መሆን አለበት። የእውነት ፖሉ የተስተካከለ ፖሉ ማክሰኞው ነው የሚታወቀው ሰው ሄዶ ሲመርጥ ማለት ነው ውጤቱ ማለት ነው የሚሉኝ። አዎ ይህ የእውነት ፖሉ ነው በቃ። አቶ ላባን ማህበራዊ ጉዳዮችን ቅድም አንስተው ነበርና ወደዛ ልውሰዶት እና በአሁኑ ጊዜ እየተነሳ ያለ አንዱ ትልቁ ጥያቄ የጤና ጉዳይ ነው በዩናይትድ ስቴትስ ውስጥ የትራምፕ አካሄድን የሚወቅሱ አሉ፣ የማይደግፉ አሉ፣ የሪፐብሊካን ፓርቲውንም አቋም የማይደግፉ አሉ። በተለይ ይሄ ለአቅም ተመጣጣኝ የሆነ የጤና ሕግን ወይም ኦባማ ኬር ሲባል የነበረውን የጤና ሕግ የማስወገድ አቋምን የሪፐብሊካን ፓርቲውንና የፕሬዚደንት ትራምፕን አቋም አስመልክቶ ማለት ነው። እርሶ ምንድን ነው የሚያስቡት? በዚህ ጉዳይ አሜሪካውያን ጤና መብት ነው የሚሉ አሉ። በሌሎች በኩል ደግሞ የለም፣ ጤና መብት አይደለም የሚሉ አሉ። የጤና አገልግሎት ማለት ነው። እርስ ምንድን ነው የሚያስቡት? መብት ማለት መብት፣ አንተ ያው ከእግዚአብሔር የሰጠ ማለት ነው። ማንም ሰው ሊወስድብሄ የማይችል ማለት ነው። መብት ሲባል ባይ ደፊኒሽን ማለት ነው። ለመናገር ለማሰብ፣ ሃይማኖት ለማመን አለማማመን፣ የፈለኮ ለመጣፍ አለመጣፍ፣ ያ ነው መብት የሚባለው። ጤና መብት ሊሆን አይችልም። መንዳት መብት መሆን አይችልም። ፕሪቪሌጅ ነው። አሁን እንደ ፕሪቪሌጅ ደግሞ ፕሮግራሞች ሊኖሩ ይችላሉ። መርዳት የሚቻሉ የማይቻሉ ማለት ነው። ኦባማ ኬር መጀመሪያ ነገሩ ፍሎዲ የነበረው አንድ ፓርቲ ብቻውን ያስፈጠመው ያ ነው ችኩር የአንድ ፓርቲ ፕሮግራም እንጂ የሁለቱም ፓርቲ ተነጋግሮ ኮምፕሮማይዝ አድርጎ የመሀል የሆነ ነገር አይደለም የተደረገው። ግን በምርጫ ያሸነፈ ፓርቲ ነው የተወካዮች ምክር ቤቱን ሁለቱንም ክንፎች እና ዋይት ሀውስን ይዞ የነበረ በምርጫ ፓርቲ ነው ያወጣው። ምርጫዎች መዘዛላቸው የሚባለው አንዱም ለዚህ ነው። አሸናፊ ፓርቲ የሚፈልገውን ህግ ያወጣል። ልክ ነው። ታዲያ በዚህ ምክንያት ደግሞ አሁን አየህ ያኛው ፓርቲ ደግሞ አሁን ያ አይነት አቅም ያለው ደግሞ ያ ህግ መፍረስ አለበት እያለ ነው ማለት ነው። አሁን እኔ በአስተሳሰቡ ላይ ለዚህ ነው ሁለቱም ኮምፕሮማይዝ ተደርጎ ተደርጎ ቢሆን ኖሮ አየህ አንድ አምስት ነው የአሜሪካ ኢኮኖሚ የጤና አንድ አምስት የሚያህል ኢኮኖሚው በአንድ ፓርቲ ብቻውን ስለተደረገ ሁሉ አሁን የምናየው ያለነው ችግር ማለት ነው። ስለዚህ መፍትሄው ሁለቱን ቁጭ ብሎ ተነጋግሮ ኮምፕሮማይስ ተደርጎ እዚህ ጋር እናስተካክል እዚህ ጋር ብና ቢሆን ኖሮ አየ ይህን ሁሉ አይነት ቻሌንጅስ አይመጣም። ማለት ለመቶ ዓመታት ያህል ነው እነዚህ ሁለት ፓርቲዎች በዚህ በጤና ጉዳይ ሲሟገቱ የነበረው እና በመቶ ዓመት ውስጥ ያልተሰራ ስራ ነው የኦባማ አስተዳደር የሰራው ያንን ህግ በማውጣት ሲባል ነበረ። ሌሎች ሲከራከሩም ከበለጸጉት ሀገሮች ውስጥ ለዜጎቿ የጤና አገልግሎት በቅርብ የማታደርስ ወይም መክፈል በሚቻል አቅም የማታደርስ ዩናይትድ ስቴትስ ብቻ ነንች እያሉ የሚወቅሱም አሉ ምንድን ነው ችግሩ ታዲያ መነጋገር እና ለሁሉም ጥቅም ያለው የጤና ህግ ማውጣት አዎ ግን ውሸት ነው አየህ አውሮፓ የተወሰኑ ትንሽ አገሮች ናቸው አቅምም አላቸው ይሄ የሶስት መቶ ሀምሳ ሚሊዮን ህብረተሰብ አሁን በስራ የሚያገኝ ሰው አለ በራሱ የሚከፍል ሰው አለ ኢንዲፐንደንት ሆኖ ማለት ነው በቤተሰብ የሚያገኝ አለ የተወሰነ ሰው ነው የጤና ሄልፍ ያልነበረው በዛ ሰዓት ስምንት ሚሊዮን የሚሆኑ የጤና ስምንት ሚሊዮን ቆርቶም፣ ሀያ አምስት ሚሊዮን ቢሆኑ ሀያ አምስት ሚሊዮን ሰው ጤና የለውም፣ የጤና ኢንሹራንስ የለውም ብንል፣ ያኔ ለነሱ ተብሎ ፕሮግራም ቢደረግ ቀለል ይል ነበረ ከሁሉም ነገር ሪቫምፕ ከማድረግ ማለት ነው። እዛ ጋራ ነው ስትርቱ። አሁን ያ ቀላል መንገድ እያለ እነሱ የዴሞክራት ሀሳብ የኦባማ ሀሳብ የነበረው እንደዚህ አድርገን ተቆጣጥረን ህብረተሰቡ ውስጥ በመንግስት ዲፔንዳንት እናደርገዋለን ነው። በመንግስት ዲፔንዳንት ከሆንክ ደግሞ መንግስት ያለህ ታደርጋለህ ማለት ነው አለ፣ ለዚያ ጤናህን ታጣለህ ማለት ነው። ያኖችን እኮ ፐርማነንት ማለት ነው የሚሆን ማለት ነው እና በዛ ምክንያት ነው ችጉ። ስለዚህ አቶ ላባን፣ እርስዎ ያ የኦባማ አስተዳደር ያወጣው ለአቅም ተመጣጣኝ የሆነ የጤና ህግ ወይም ኦባማ ኬር መሰረዝ አለበት የሚል አቋም አለዎት፣ እንደ ሪፐብሊካን ብቻ ሳይሆን እንደ አንድ አሜሪካዊም ጭምር ነው ጠይቆት እኔ ሰላማዊ ሰልፍ ወጣ ነበረ፣ ህጉ ሲያሳልፉት በየቀኑ ሰላማዊ ሰልፍ ሲኖር እኔ ወጣ ነበረ። ምን ለማድረግ ስህተት ነው፣ ስህተት ነው። ይሄ አካሄድ ልክ አደለም። ልክ ስላልሆነ ደግሞ ያኔ በዛን አመት ታሪካዊ ሌቭል ሃውስ ኦፍ ሪፕሬዘንታቲቭ ሪፐብሊካን አሸነፉ ማለት ነው። ይሄ ስህተት ነው የተደረገው፣ የማይሆን ነገር ነው የተደረገው። ይሄ የጤናውም የሂሳብ ጥሩ የሚባል አደለም። ስድስት ሚሊዮኑ ሰዎች የጤና ኢንሹራንሳቸው ሉዝ ያደረጉት እና ከኪሳቸው ሶስት መቶ የሚያወጡት የነበሩት ዘጠ መቶ አንድ ሺህ የሚያወጡ ያሉት ሄደስ ከጠየቅካቸው ደውል ቴል ዩ በጣም ችግር ላይ እንዳሉ ማለት ነው። ሂሳብ መክፈል ያልቻሉ። አሁን እዚህ ጋራ የተጎዳ መሀለኛው ገንዘብ የሚሰራ ማለት የተጎዳ እስቲ ወደ ሌላ አንድ አለምንም ጭምር ወደሚያነጋግር ጉዳይ ደግሞ ልውሰዱት። ሁለቱም ፓርቲ የጎላ ልዩነት ወዳላቸው የአካባቢ ጉዳይ ነው። የአየር ንብረት ጉዳይ ነው። በዛ ላይ ያውቃሉ በዲሞክራቶቹ እና በሪፐብሊካኑ መካከል በመካከላችሁ ያለውን ልዩነትና እስቲ የእርሱን አቋም ያስረዱኝ። የአካባቢ ግለት የአየር ንብረት ለውጥ አለ ብለው ያምናሉ ወይስ አያምኑ? እኔ አላምንም። እኔ አላምንም። ለምን ይሄ ሰው ችግሩ ዌደር እኛ ኮንትሮል ማድረግ አንችልም። ሳይንቲስቶች ግን እንችላለን ይላሉ። የሰው ልጅ የሰው ልጅ ስራ ነው የአለሚቱ የአየር ንብረት እንዲህ እንዲለወጥ ያደረገው እየጋለች ነው አለሚቱ የሰው ልጅ የሚያደርገው ስራ የሚሰራቸው የጋዞች ልቀት የሙቀት መታመቅን እያመጣ አለሚቱን እያጋላት ነው። በዚህም ምክንያት የአየር ንብረቱ እየተለዋወጠ ድርቆች እየበዙ፣ ጎርፎች እየበዙ፣ ማዕበሎች እየበዙ ነው ያሉት፣ ሰደድ እሳት እየበዛ ነው ያለው እያሉ ይናገራሉ ቁጥራቸው እጅግ የበዛ የዓለም ተመራማሪዎች ምን ማስረጃ ኑሮዎት ነው እርስዎ የሚቃወሟቸው? እኔ ማስረጃ ኢኮኖሚው ነው። እነሱ የሚሉን ያሉት እንደ አሁን በዚህ የኮቪድ የሚሉት ያሉት ማለት ነው፣ ሻዳውን እናደርግና አገሩ ዘግተህ ቁጭ በል ነው ድህነት አምጣ ነው ድህነት አምጣ ነው፣ ሌላ ነገር አይደለም። አንዱ ሰው ሰርቶ ለፍቶ ኑሮ ማስተካከል የማይችልበት ሁኔታ ነው የሚፈጥሩ ያሉት እነሱ። እነዚህ ጎጂ ጋዞች የሚያመነጩ ምርቶች ቀንሰው ወደ ታዳሽ ኢነርጂ አለሚቱ መግባት አለባት የሚል አቋም ሪላይብል ብል ነው ኤነርጂ አይደለም። ይሄ ደግሞ በካሊፎርኒያ እያየነው ነው። አሁን ሪላይብል ኤነርጂ ቢሆን ሪላይብል ማለት አስተማማኝ ኢነርጂ አይደለም ነው የሚሉት አይደለም። ግን ብዙ ሀገሮች ብዙ ሀገሮች እቅድ እየያዙ በተወሰኑ አመቶች ውስጥ ሙሉ በሙሉ ወደዛ ኢነርጂ ለመግባት እያሰቡ ናቸው፣ እጅግ የበለጸጉ ሀገሮች ጭምር። አዎ፣ ዊ ዊሽ ደም ጉድ ላክ። እሱ መብታቸው ነው። ድህነት ጠርተራስን ማስመጣት ከፈለግ ኢትስ ኦኬ። ብርድ ጊዜ ሂተሩ መስራት ሲያቆም ችግር ሲነሳ ያኔ እናያለን ማለት ነው። ይሄ ፎርስ ፉሊ ነው። የእውነት የእውነት የጋዝ ኤሚሽን መቀነስ አለብን የሚሉ ከሆነ የመጀመሪያ የመጀመሪያ መቀነስ ያለባቸው ቻይናና ህንድ ናቸው። ቻይናና ህንድ ካልቀነሱ አሜሪካ ቀንሳ ኤሮፓ ቀንሳ ምንም ትርጉም የለውም። ከዚህ በዛ ደረጃ ለመስማማት ትንሽ አይደለም። ዩናይትድ ስቴትስ እና ቻይና ናቸው ከዓለም አንድ አራተኛውን የአየር ብክለት የሚያዋት ትንሽ አይደለም። በምጣኔ ሀብትም ግዙፉ ምጣኔ ሀብት ነች። ዩናይትድ ስቴትስ አንደኛ፣ ሁለተኛ። ያንንም ልክ እርስዎ እንዳሉት በአንድ ሀገር ብቻ መቆጣጠር ስለማይቻል በጋራ እንቆጣጠረው እየተባለ ዓለም አቀፍ ስምምነቶች ዓለም አቀፍ ድርድሮች ይደረጋሉ። አንዱም የፓሪስ ስምምነት ነበረ፣ ፕሬዚደንት ትራምፕ ጥለውት የወጡት እና ይሄ እነ ቻይናን እነ ሕንድን ሁሉ እና ሌሎችም አገሮችን ሁሉ ተመጣጣኝ በሆነ ሁኔታና በጋራ በሚሰራ ስራ ጉዳቱን ለመቀነስ የሚያስችል ጥረት ነው የሚደረግበት የነበረው። እንደሚባለው እና ትክክል ነው ፕሬዚደንት ዶናልድ ትራምፕ የወሰዱት እርምጃ ብለው ያምናሉ። በዛ ምክንያት ነው የመረጥ ነው እሱ እኳ ነው ዋናው ሀሳቡ የነበረው ዋናው ከነዛ ቃል የገባው እሱ ነው የነበረው። ግን እኔ ለአንተ ሰማዎች መጠየቅ የምፈልገው ስንታችሁ ኤርኮንዲሽነር የቤታችሁ ስንታችሁ ሂተራችሁ ስንታችሁ መኪናችሁ አቁማችሁ በእግር በባይስክል ወይ በባስ መሄድ ትችላላችሁ? ወደ ስራ ብለህ መጠየቅ ነው። አሁን ይሄ ነው። አየህ ዳይሬክትሊ የሰው የሰው ችግር ሆኖ ያለው ይሄን ዳይሬክት ኢምፓክት እንደሚያደርገው የሚያውቀው የለም። ሀብታም ብቻ ሀብታም፣ ምንም ኢምፓክት የሚያደርገው ነገር የለም። ይሄን ኢምፓክት የሚያደርገው እኔ እናንተ ነው። መኪና ማቆም ያስፈልጋል። እንደ ወደ ኤሌክትሪክ ተሽከርካሪዎች ስንታችን አፎርድ እናደርገዋለን? ቴስላ፣ እሱ አንድ ጥያቄ ነው። ለአቅም ተመጣጣኝ የሆኑ ተሽከርካሪዎች ወደ ጎዳና እንዲገቡ፣ ወደ ገበያ እንዲገቡ ማድረግ አንድ ጥያቄ ነው። ነገር ግን የነዚህን ተሽከርካሪዎች መጥቀምና አለመጥቀም ላይ መነጋገር ደግሞ ሌላ ጉዳይ ነው። አዎ ግን አየህ ምን መሰለህ፣ ይሄ ፍሪ ማርኬት ነው። ፍሪ ማርኬቱ ኮምፔቲቲቭ የሆነ አዋጭ የሆነ የሶላር ወይ የባዮ ጋስ ፈጥሮ ቢሆን ኖሮ ቢኖር ኖሮ ኦልሬዲ ማርኬቱ ላይ ይወጣ ነበር። ካየህ ሶላሩ መንግስት ብቻ ነው የሚያደርጉ ያለው ቤትም አንተ ካረክ ሶላር ኢንሴንቲቭ ስለምታገኝ ከመንግስት ነው እንጂ ቺፐር ስለሆነ አይደለም የምታደርጉ ያለው ጋቨርንመንት ድሪቨን ነው። ስለዚህ መንግስት እርዳታ የሚሰጣቸው ነው እንጂ ዝም ብሎ በራሱ ራሱ የሚችል አይደለም። የሶላንድራ የሚባል ካምፓኒ የመንግስት እርዳታ ሲያቆም ከሰረ። ብዙ ጊዜ የሚወራበት የነበረ ቱ ታውዝንድ ፎርቲን ማለት ነው። ስለዚህ ይሄ ነው ችግሩ። በራሱ ራሱ መቆም የሚችል አይደለም። መንግስት ደግሞ ሁሌ ሳብሲዲ መስጠት አይችልም። ስለዚህ እኛን የምናውቀው የሚሰራ ጋዝ ነው፣ ኮል ነው ኮል ደግሞ ክሊን ኮል እየወጣ ነው። ሰውን ወደ ስራ እየተመለሰ ነው። ዌስት ቨርጂኒያ እየሰራ ነው። ሚሽጋን እየሰራ ነው። ፔንሲልቬኒያ እየሰራ ነው። ኦሃዮ እየሰራ ነው። ቴኔሲ እየሰራ ነው። ሰውን ወጥቶ ስራ እየሰራ ነው። አሁን ስራችሁ ጊቫፍ አርጉ እና ቤታችሁ ቁጭ ሆኑ ነው። ቻይና የማታቆመው ቻይና በምንም አይነት አታቋሙ ዴቨሎፕመንት። ይሄ ሲ ምንድን ነው የዋህነት ይባላል። አሜሪካ የዋ ሁኑ ነው። ትራምፕ ደግሞ አይ አይሆንም ማለት እኛም ለሱ ነው የመረጥ ነው ማለት ነው። እስቲ ወደ ኮቪድ አስራ ዘጠኝ ብልመለስና አቶ ላባን ምንድን ነው የሚያስቡት? የኮቪድ አስራ ዘጠኝን ሁኔታና የፕሬዚደንት ትራምፕን አመራር ለተመለከተ ኮቪድ የመጀመሪያ ወር ያው ከባድ ነበረ። ምን አይነት እንደሆነ እንዴት ነው ኢምፓክት የሚያደርግ አልታወቀም ነበረ። አሁን ግን ኢናፍ ኖሌጅ ተገኝተዋል ማለት ነው። አሁን ህማሙ ታውቀዋል፣ እንዴት እንደሚመጣ ታውቀዋል። እና ሶሉሽኑ ደግሞ መድኃኒት ተፋጥኖ የደረሰ ነው ግን ትራምፕ ማድረግ ያልፈለገው ለህማሙ መድኃኒት ከህማሙ በላይ መሆን አይችልም። ከህማሙ በላይ ሊያሳምህ አይገባም። በቤት ተዘግተህ የመጠጥ ሌቭል ሰው ላይ የበዛ ይሄደዋል። የማጨስ ይበዝቷል። ሱዊሳይድ በወጣቶች በዝቷል። ይሄ ነው አሁን ቤት ቁጭ ማለትና ከህብረተሰብ ካት ኦፍ ማድረግ እያደረሰ ያለው ችግሮች ማለት ነው። ይሄ ውጤቱ ነው። አንድ ውጤት እና ሌላ ውጤት እየተያያዙ አንዱ ችግር የሚወልደው ሌላ ችግር ነው። አሁን እየነገሩኝ ያሉት በአጠቃላይ ግን፣ ለኮቪድ አስራ ዘጠኝ እንዲህ መስፋፋት ፕሬዚደንት ትራምፕንና የእሳቸውን አመራር ተጠያቂ የሚያደርጉ አሉ። እርስዎ ምንድን ነው የሚሉት በዚህ ፕሬዚደንት ትራምፕ እኳ ከቻይና አየር ሲዘጋ እኳ ከኤሮፓ አየር ሲዘጋ ኢምፒች እየተደረገ ነበረ። ይሄ ተራ የፖለቲካ ጨዋታ ነው። ተራ የፖለቲካ ማንም ማስተዳደር በትራምፕ ፖዚሽን ቢሆን ያረገው ያደረግ ነበር ማለት ነው። ባይደንም የሚለው ያለው ከሰማችሁ አንድ ነገር ነው የሚለው ያለው፣ ሻዳውን አረጋለሁ አለ። ጥሩ እንደ ኤሮፓ እንደ ኢንግሊዝ እንደምታደርገው ያለችው አሁን ሻዳውን አረጋለሁ አለ። የማስክ አጠቃቀም እንዲሰፋ አደርጋለሁኝ ሰው ወደ ስራ ሲመለስ ኃላፊነት በሚሰማው መንገድና ራሱን ሊጠብቅ በሚችልበት ሁኔታ የሚመለስበትን ሁኔታ ፈጥራለሁ ነው ያሉት። ሳይንቲስቶቹ የሚሉት ያሉት መዘጋት አለበት ነው። ግን ሳይንቲስቶቹ የሚሉትን መስማት አያስፈልግም እንደ አቶ ላባ ነው። አንድ መሪ አንድ ሀገር የምንመርጠው ለእኛ የሚወስን እኔ ሳይንቲስት አልመረጥኩም ሳይንቲስት አልመረጥኩም። ግን አማካሪዎች አሉ። ሳይንቲስት አማካሪዎች አሉት በሁሉም ዘርፍ። የፖለቲካ ሳይንስ የፖለቲካ ሳይንስ ሊሆን ይችላል የተፈጥሮ ሳይንስ ሊሆን ይችላል፣ ማህበራዊ ሳይንስ ሊሆን ይችላል። ግን እዛ ቦታ ላይ ቀርበው በማስረጃ የተደገፉ ምክሮችን የሚሰጡ ሳይንቲስቶች ናቸው ዙሪያውን የሚከቡት። ልክ በአስተዳደሩ እሱ ነው የሚመራው እሱ ነው የሚወስነው ነው። እሱ ደግሞ ሲወስን የእኔም የኑሮ የስራ የሁሉም ነገር አመዛዝኖ መደረግ አለበት ማለት ፌርነስ። አንዱ ሬስቶራንት ኦነር ሻዳውን አድርገው ከዛ የስንት ሰው ስራ ይሄ ሬስቶራንት ሙሉ እድሜው ሰርቶ ለፍቶ የከፈተው ሲዘጋ በኪሳራ ሲወጣ ይሄን ኢኮኖሚው ቫሉ የሱ ሻዳውን አረኮ ኮሮና አይደለም ሻዳውን ያደረጎለሱ ሚያሲ ፍትሐዊ የሆነ አቀራረብ መኖር አለበት። የተመዛዘነ መሆን አለበት። ሳይንቲስትማ አገሩም ሻዳውን አርጉ ኮሉም ዝጉት እያሉ ነው፣ ሰው ከስራ ይውጣ እንግዲህ ያ ተቀባይነት ስላጡ ነው። ወደ ሌላ የዩናይትድ ስቴትስ ጉዳይና የፕሬዚደንት ትራምፕ ስም ብዙ ጊዜ ወደሚነሳበት እንሂድ። ይሄ የዘር ጉዳይ ነው። ፕሬዚደንት ትራምፕን በዘረኛነት የሚከሱ አሉ። የለም ትራምፕ ዘረኛ አይደለም የሚሉም አሉ፣ የሚሟገቱ አሉ። ራሳቸውም እንደው የዘረኝነት ጉዳይ ከተነሳ እኔ የመጨረሻው ሰው ነው ሆነው ብለው ተናግረዋል። እርሶ ምንድን ነው የሚያስቡት? እንደ አንድ ጥቁር አሜሪካዊም ጭምር እኔ ትራምፕ ዘረኛ ነው ብዬ አስቤ አላቅም። ሱም ብሎ ይሄ በኢኮኖሚ የበለጣቸው ሲሄድ ሌላ ነገር ስላጡ በሱ ሊያጠቁት ስለፈለጉ ነው እንጂ ትራምፕ ለጥቁር ሕብረተሰብ ያደረገለት ኦባማ በሩቡም አላደረገለት። እኛ ጥቁር ሰው ሁላችንም ጥቁር ኢሚግራንት ብለ የሀገር ነዋሪ ጥቁር ብለ ስራ እድል ኦፖርቱኒቲ ነው የምንፈልገው። ይሄ ሰውዬ ደግሞ ኦፖርቱኒቲ ለሁላችንም ከፈተልን ማለት ነው። ይሁን ተራ ቤት መግዛት የሚፈልግ ቢዝነስ ስሞል ቢዝነስ መክፈት የሚፈልግ እንቅስቃሴ ማድረግ የሚፈልግ ማለት ነው። በየቤቱ ያለው ሰው ይህና ይህን ጥያቄ ይመልስ። ኢምፓክቱ አለ። ፖሉ ላይ ደግሞ እየታየ ነው። አሁን እስከ አርባ ፐርሰንት የጥቁር ወንድ ወጣት ትራምፕን ሊመርጠ ሀሳብ አለ ይባላል። ፖሉ አሁን እንዳልኩህ ነው። የፖሉ ሪላየብል ነው አይደለም፣ ማክሰኞ ነው የምናየው። ማክሰኞ ይታያል ማለት ነው። በአንድ በኩል ደግፈ በአንድ በኩል ደግሞ አትደግፍ ማለት አትችልም። የፖል እንግዲህ ግን ይሄምን የሚሉ ፖሎች አሉ ማለት ነው። በሂስፓኒክና በጥቁር ኅብረተሰብ ደገፉ ከራምኒና ከመኬን ያገኘው በላይ ነው ነው የሚባለው ያለው ወደ አንድ የመጨረሻ ነጥብ ልምጣ። አቶ ላባን የፕሬዚደንት ትራምፕ እና የህዳሴ ጉዳይ ብዙዎችን እያነጋገረ ነው። አሁን ከኢትዮጵያውያንም አልፎ ሌሎችንም እያነጋገረ ነው ያለው በአሁኑ ጊዜና በህዳሴ ግድብ ጉዳይ ላይ ድርድር ዋሽንግተን ላይ ሲጠራ ጀምሮ ፕሬዚደንቱ ያላቸውን አቋም እንደገና ሰሞኑንም የተናገሩትን ከሱዳንና ከእስራኤል መሪዎች ጋር በስልክ በተገናኙበት ጊዜ እንዴት ነው የሚመለከቱት እርስዎ? ወል በዚህ ዶናልድ ትራምፕ በስልኩ ንግግር ሚስኢንፎርምድ መሆኑ ያስታውቃል። ውሃው ግድቡ ይዘጋዋል፣ ወደ ግብፅ አይሄድም የሚባል ነገር ይሄ ትልቅ ስህተት ነው። ሚስፖክ ወይ ደግሞ ሚስኢንፎርምድ ነው። ይሄ ሊሆን የማይችል ነገር ነው። ይህን የኢትዮጵያ ዲፕሎማቶች ማስተካከል ይገባ ማለት ነው ግዴታቸው ነው ወጥቶ ይሄን ይሄን እንደዚህ አይደለም መጮህ አይደለም ሉለህ ወጥተ ሰላማዊ ሰልፍ ማድረግ አይደለም ሚስ ኢንፎርሜሽን ሲኖር ሚስኢንፎርሜሽኑ ማስተካከል ነው ይሄ ሚስኢንፎርሜሽን ውሃው ግድቡ አይከለክልም ወደ ግብፅ ግብፅ ግድቡ እንዳይሰራ ግብፅ ግድቡ እንዲፈርስ ነው የምትፈልገው ግን በሌላ ነጥብ ደግሞ ለኢትዮጵያ ትልቅ እድል ሰጣት ማለት ነው ያ ምናልባት ይሄን ሀሳብ ግብፅም ተነጋግሯ ልትሆን ትችላለች ከፕሬዚደንቱ እና ይሄን ዎርኒንግ ነው ሊገጥም ስለሚችል ተዘጋጁ ቢሆንም ይችላል እዚህ ሲል፣ በሁለቱም ነጥብ ማየት በሁለቱም ሳይድ ማየትም ይገባል ማለት ነው። እኔ እንደ ዎርኒንግ ነው ያየሁት፣ እንደ ዎርኒንግ ነው ያየሁት። ይሄ ደግሞ የኢትዮጵያ ዲፕሎማቶች እንግዲህ ኃላፊነታቸው መወጣት አለባቸው ማለት ነው። እኔ የሚስ ኢንፎርሜሽን አለን ብዬ ስለማምን ሜይ ቢ እዚህ መጥተው ያሉ በደንብ ኢንፎርሜሽን አልገለጹም ሊሆኑ ይችላሉ። የግድቡ ዕላማውም እንደሆነ ግን የነሱ የእነሱ ኃላፊነት ነው ማለት ነው። ወጥቶ ኢንፎርሜሽን መስጠት አለባቸው። እርስዎ የመቃወም ወይም የመደገፍ አቋም የለዎትም? በአቋም ደረጃማ እኔ መጀመሪያም አልደገፍኩም። ኢትዮጵያ ወደ አሜሪካ ስትመጣ በአቋም ደረጃ ከሆነ መምጣት አልነበረበትም ወደዚህ አሜሪካ የግብፅ አጋር መሆኗ ኢትዮጵያ ደግሞ ግድቡ ስትጨርሶ የግብፅ ቦታ እንደምትወስድ ግብፅ ታካለች። ያ ግድብ ካለቀ ያ ኤነርጂ መምረት ከተጀመረ የኢኮኖሚ ጉልበት ትፈጥራለች ኢትዮጵያ። ኢትዮጵያ የኢኮኖሚ ጉልበት ስትፈጥር፣ ከዛ ግብፅ ከዛ አካባቢ ትወጣለች ማለት ነው። አሁን ያላት ሚና ይወጣል። ኢትዮጵያ ትሆናለች ማለት ነው። ውሃ ማጣት ሳይሆን ተሰሚነቷ ይቀንሳል ነው የሚሉት። አዎ ከውሃው በላይ ተሰሚነቷ ነው የሚቀንሰው። ውሃማ እሱ ነው የሚያዘጋት ይበልጥ ነው የሚሉት። ኤግዛክትሊ አሁን እሱ እሱ ጋራ ነው። እንዴት ብሎ ነው የኢትዮጵያ በህዝብም በኢኮኖሚም እዛ አካባቢ ትልቅ ሚና ይኖራታል ማለት ነው። ሪል ፖለቲካል ፓወር ይኖራታል ማለት ነው ኢትዮጵያ። ፎር ዳት ሪዝን ግብጾች በምንም አይነት ሊደግፉ አይችሉም፣ በምንም አይነት። ስለዚህ አሁን ደግሞ በአሁኑ ሰዓት ግብፁ ነው ትልቁ ተሰማኝነት ያላት ማለት ነው። ግብጾች ብዙ የተማረ ኃይል አላቸው፣ አሰማርቶ በስቴት ዲፓርትመንት፣ ዩናይትድ ኔሽንስ፣ ወርልድ ባንክ። እዚህም ብዙ ባለሀብቶች አሉ ገንዘብ የሚያዋጡ እና ከዚህ ጋር ለመወዳደር በጣም ከባድ ነው፣ የአሜሪካ ፖለቲካ ላይ ማለት ነው። ናይል ሲባል ሁሌ በአሜሪካ ህብረተሰብ ሳይኪ የግብፅ ተብሎ ነው የሚታሰበው። ከየት እንደሚመለጭ የማን ባለንብረት መሆኑ ታውቆ አይታወቅም። የኢትዮጵያ እንደሆነ ንብረቱ አይታወቅም። እና እሺ አሁን ያ ሁሉ ነው የሚቀየረው ማለት ነው። የሪል የጥቁር አገር ምልክት ነች ኢትዮጵያ። የጥቁር አገር ምልእ ደግሞ ይሄን የሚያህል የኢኮኖሚና የፖለቲካል ክላውት ሲኖራት በጣም ከባድ ነው። ግብጽ ልትቀበሉ አትችልም። በዛ ምክንያት ነው በአፍሪካ እጅ መቆየት የነበረበት ሁኔታ ወደ አሜሪካ መጣ። አሁን ስቲል እድል አለ ለመስተካከል። የኢትዮጵያ ዲፕሎማቶች ፀንቶ፣ እንግዲህ ግዴታቸው ማዋጣት አለባቸው ማለት ነው። ደጋግሞ አስተውልኛል። እንግዲህ ማክሰኞን ማን ያሸንፋል ብለው ያምናሉ፣ እርስ ያስባሉ ወይ ይጠብቃሉ? ከዚህ ትራምፕ ያሸንፋል ብዬ ጠብቃለሁ። በእምነት ደረጃ ኤነርጂው ከሱ ጋር ነው ያለው። ሰው አየህ የሁሉ ሰዓት ጠብቆ ሲወጣ ለሱ ለማግኘት ቴል ፊው ቮተር ኢንቴንሲቲ የሚባል ነገር አለ፣ ፍላጎት አለ በሪፓብሊካን ሳይድ መውጣት ቦት ለማድረግ አሁን። ኦፍኮርስ ምርጫ እንደ ቱ ታውዝንድ ሲክስቲን ብዙ ሰርፕራይዘስ ሊኖሩ ይችላሉ። ይህ ግን በእምነት ደረጃ ትራምፕ ያሸንፋል ብዬ ነው ማመ አቶ ላባኔ የማነ ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ ለእድል የተሰጠኝ